ዛሬ ማለዳ ጀርመን ውስጥ ፈጣን አውራ ጎዳና ላይ ይጓዝ የነበረ አውቶቡስ ላይ በደረሰ የግጭት አደጋ 18 ተሳፋሪዎች ሞቱ፣ 30 ሰዎች ደግሞ ቀላልና ከባድ ጉዳት ደረሰባቸው። ጡረተኛ አገር ጎብኚዎችን አሳፍሮ ከ ዛክሰን ወደ ባቫሪያ ግዛት በመጓዝ ላይ የነበረው ይኸው አውቶቡስ ሽታምባህ በተሰኘ ከተማ ከሌላ ተሽከርካሪ ጋር ከተጋጨ በኋላ በተነሳ እሳት ሙሉ በሙሉ መውደሙን ፖሊስ አስታውቋል። የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይን ማየር እና የጀርመኗ መራየተ መንግስት አንጌላ ሜርክል በደረሰው አስደንጋጭ አደጋ ሀዘናቸውን ገልጸዋል። በአደጋው ህይወታቸውን ካጡት ቤተሰቦች ጋር ነን ያሉት መራይተ መንግስት አንጌላ ሜርክል የአደጋ ጊዜ ደራሾችን ስራ አመስግነዋል። ከፍተኛ ቁጥር ያላቸው ተሳፋሪዎች መሞታቸውን እንዲሁም ጉዳት የደረሰባቸው በርካቶች እንዳሉም ሰምተናል። በዚህ ሰዓት በአደጋው ህይወታቸውን ካጡት ቤተ ዘመዶች ጋር ነን። በአደጋው የተጎዱት ሰዎች ጤናቸው ቶሎ እንዲመለስ እንመኛለን። የአደጋ ጊዜ ፈጥኖ ደራሾች በዚህ ከባድ ጊዜ የሚፈጽሙት እርዳታ ሚዛን የሚደፋ ነውና እናመሰግናቸዋለን። የጀርመን የመንገድ ትራንስፖርት ጉዳይ ሚኒስትር አሌክሳንደር ዶብሪዴንት አደጋው በደረሰበት ቦታ ላይ ተገኝተው እንደተናገሩት አውቶቡሱ በፍጥነት በእሳት የጋየበት መንስኤ ምን እንደሆነ አልታወቀም። ከተሳፋሪዎቹ አብዛኞቹ በእድሜ የጠኑ ስለነበሩ ቃጠለውን ለማምለጥ ጥረት ማድረግ እንዳልቻሉም ተያይዞ ተዘግቧል።